የኮሚኒኬሽን ሚኒስቴር ነበረ ቀደም ባሉት ዓመታት። ከዚያ በኋላ ፈረሰ እና በተወሰኑ አካላት ለምሳሌ በጠቅላይ ሚኒስትር ጽህፈት ቤት በኩል የፕሬስ ሴክሬታሪያት ተፈጠረ። እኔ እንደምረዳው የጠቅላይ ሚኒስትር ጽህፈት ቤት ጉዳዮችን ነው በዋናነት መረጃ የሚሰጠው፣ ግን ሀገራዊ ጉዳዮችን የሚመለከተዋልና ያንን ያደርሳል። ከዛ በመለስ ግን የኮሚኒኬሽን የሚባለው መስሪያ ቤት መፍረስ ብዙ የመረጃ እጥረት በተለይ ደግሞ የኢትዮጵያ ጋዜጠኞችና መረጃ ፈላጊዎች እጅግ በጣም የተሳቀቁ በት መረጃ በማጣት ፈተና የወደቁበት ዘመን ነው አንዱ የዛ ቪክቲም ና የራሴ በመሆኔ ማለት ነው እና ፈረሰ አሁን ደግሞ ተቋቋመ ምን ተሰማሽ ከዚህ እንጀምር እስቲ አንተ ብቻ አይደለህም፣ የዚህ ፍራስትሬሽን የተሰማ እኔም በጣም ይሰማኝ ነበር። ባለፉት እንግዲህ ወደ ሶስት ዓመታት ከባድ ፈተና ነው የነበረው። አንድ መረጃ ስትፈልግ ብዙ ተቋማት በር ማንኳኳት ይኖርባሃል አንድ ወደ አንዱ ሊመራ ሄድ እና ይሄ የተማከለ ነገር አለመኖሩ በጣም እንደ ማንኛውም ጋዜጠኛ፣ ወቅቱ እንግዲህ ሰራ የነበረው ለጋዜጠኛ ስለነበር እኔም በጣም ፊል አደርገው ነበር። ትክክል ነው። መቋቋሙን ስሰማ እና ይቋቋማል መባሉ እንደ ቅድመ ያዙን ስሰማ ትልቅ ረፍት ነው፣ ሪሊፍ ነው። አትሊስት ደውለህ የምትጠይቀው አካል አለ ማለት ነው። መረጃ ብትፈልግ እንደ ባለሙያ ያ ሰው አንተ ሊረዳህ የተቀመጠ መሆኑን በልበ ሙሉነት መናገር የምትችልበት አንድ ተቋም አለ ማለት ነው። ያ ትልቅ እረፍት ነበረ እንግዲህ የተሰማኝ ሱ ነው በሰዓቱ። አሁን መስሪያ ቤቱ ቀደም ከነበረው መስሪያ ቤት በምን የተለየ ነገር ይኖረዋል? ቀደም ከነበረው መስሪያ ቤትስ ምን መልካም ነገሮችን ይወስዳል? አዲሱ መስሪያ ቤት አቋቋሙ፣ ክፍሎቹ ምን ይመስላሉ? ለሚሉት እስኪ አስተዋውቂ። ይሄኛው መስሪያ ቤት እንግዲህ እንዳልኩህ ገና ጥቂት ሳምንታት ናቸው። ወደ ሁለት ሳምንታችን ወደ ስራ ከገባን በእርግጥ አሁን ያለንበት ወቅት ብዙ ፈታኝ ሁኔታዎች ስላሉ ውሎ ማደር አይችልም ሆነ እንጂ ትንሽ ጊዜ ወስደን ነገሮችን ዲዛይን የማድረግ እድሉ ቢኖረን ጥሩ ነበረ። ነገር ግን እነሱንም ጎን ለጎን እየሰራን ነው የምንገኘው፣ የተቋማዊ መዋቅሩን ማለት ነው። ከዛ በመለስ ግን አሁን ባለው ድራፍት እውነቶችን፣ የተቋማት ግንኙነቶችን እና ከክልሎች ጋር ያለውን መስተጋብር የሚመለከት አንድ ራሱን የቻለ ዘርፍ ይኖረዋል። ከዛ በተጨማሪ ደግሞ መገናኛ ብዙሃንን እና ሶሻል ሚዲያውን ደግሞ አንድ ላይ አጣምሮ አንድ ሌላ ዘርፍ እንዲኖረው ነው ዲዛይን የተደረገው። እንግዲህ እነዚህ ሁለቱ ትልልቅ ራሳቸውን የቻሉ የመገናኛ ዘርፎች ናቸው። በስራቸው ብዙ ክፍሎች ይኖራሉ። በእርግጥ ትንሽ ሰብሰብ ያለ ነው ከበፊቱ የተውነው ነገር የተለጠጠ አይነት የተቋማዊ መዋቅር አይኖረን። በጣም በትንሽ ሰው ሰብሰብ ብሎ ግን ደግሞ መናበብ የሚያስችል የባለሙያዎች ስብስብ እንዲሆን ነው የታቀደው። ከዛ በተጨማሪ እንግዲህ ከበፊቱ በጥሩ በጠንካራ ጎን ልንወስደው የምንችለው በተለይ ከክልል ኮሚኒኬሽኖች ጋር ያለውን ግንኙነት ነው። ጠንካራ ግንኙነት ነበረ። አሁን እሱን መልሰን መገንባት ይኖሩብናል። ከተቋማት ጋር የተለያዩ የፌዴራል ተቋማት አሉ። እዛ ውስጥ ያሉ የኮሚኒኬሽን ባለሙያዎች አሉ። ከነሱ ጋር ጠንካራ ግንኙነት እንዲኖረን እንሰራለን። ከበፊቱ የምንወስደ ሱ ነው። ሌላ እንግዲህ የምናስቀራቸው ደግሞ ብዙ ነገሮች አሉ። ምን ጨምረው ደግሞ ሶሻል ሚዲያው ላይ በተለይ ያለው ኢንጌጅመንት በጣም መጨመር አለበት። ከሜንስትሪም ሚዲያ ፈጠን ባለመልኩ እዛ ላይ በጣም ብዙ ስራዎችን መስራት ይኖርብናል። ብዙ አካላትን ማስገባት ይኖርብናል። ወደዚህ በፊት ያልነበሩ አሁን ግን በደንብ የጉዳዩ ባለቤት ሆኖ እየሰሩ ያሉ የሀገሪቱን የኮሚኒኬሽን አካሄድ እየመሩ ያሉ ብዙ ባለድርሻዎች አሉና እነሱን እያስገባን እንሰራለን ብለን ነው እቅዳችን። ከጥቂት ጊዜ በኋላ ተመለሰ ብትጠይቀኝ ግልጽ የሆነውን ስታቸርፉም የበለጠ አብራራ አለሃለሁ። አሁን ባለ ሁኔታ ግን በዚህ መልኩ ነው የምንቀጥልበት። እንግዲህ የእናንተ መስሪያ ቤት አንዱ አገልግሎት ከሚሰጣቸው አካላት መሃል ጋዜጠኞች ናቸው ወይም ደግሞ መገናኛ ብዙሀን ከዛ ቀጥሎ ደግሞ የኮሚኒኬሽን የእናንተ ተዋረድ በራሱ ክልል ድረስ ከተማ አስተዳደሮች ወረዳ ድረስ የሚወርደዋል እና እነዚህን እንግዲህ አንቺም እንዳልሽው የፈረሱ አለ በክልሎች በከተማ አስተዳደሮችም አካባቢ አንዳንዶቹ ስማቸውን ቀይረዋል አንዳንዶቹ መዋቅሮቹ ቢኖሩም እንደሌሉ በሚቆጠር ደረጃ ሆነዋል ያንን ለማጠናከር ምንድን ነው የታሰበው ሁለተኛ ሁለተኛው ደግሞ ከጋዜጠኝነት ጋር ስናያይዘው ደግሞ ጋዜጠኞች እውን የሚፈልጉትን መረጃ የሚያገኙበት በፈለጉት ሰዓት በፈለጉት ጊዜና በሚያስፈልጋቸው መጠን የሚያገኙበት መስሪያ ቤት ይሆናል ወይ? ጥሩ ጥያቄ ነው። ከተቋማቱን ጀምር ተቋማቱ ላይ እንዳልከው ከክልል ኮሚኒኬሽን ቢሮዎች የነበሩ አሁን ያው ብዙም አክቲቭ ያልሆኑ ክፍሎች እንዳሉ ይታወቃል። ይሄ ደግሞ በተቋማትም ይንጸባረቃል። በትክክል የተገነዘብነው ነገር እሱ ነው። እኛም በመልከታችን ባለፉት ጥቂት ቀናት ውስጥ ባለሙያዎቹን አግኝተን ለማናገር ሞክረናል፣ ከተወሰኑ ጋዜጠኞችም ጋር ጭምር። በተለይ ደግሞ እነዚህ በፐብሊክ ሪሌሽን ስራ ላይ የነበሩ ባለሙያዎችን በስፋት አናግረናቸዋል። ከወዲሁ ግንኙነቱን ጀምረናል እነሱን ያሳተፈ እነሱ ኦን የሚያደርጉትን እቅድም እያወጣን ነው ከወዲሁ። እነሱ እራሳቸው ተሳትፎበት እየተዘጋጀ የሚገኝ እቅድ አለ። ሌላው ደግሞ እንደ አዲስ መዋቀርም ይገባቸዋል። ባለሙያዎችን በደንብ ማሳተፍ ይኖርባቸዋል። እሱንም በዚህ ተቋም ኃላፊነት ስር የተሰጠ ነው። ስለዚህ የነዚህን የኮሚኒኬሽን ቢሮዎች የፐብሊክ ሪሌሽን ቢሮዎችን አንዳንዶቹም ስማቸውን ቀይረዋል እንዳልከው እነሱን የማዋቀር የማደራጀት ስራ ይኖራል። ያንን ስንሰራ ግን አሁን ኦልሬዲ ባለሙያዎችን እንዲ ባሳተፈ መልኩ ነው የምንሰራው። በባለሙያ ማጠናከር መዋቅራቸውን ጭምር ማስተካከል ያስፈልጋል። ክልል ላይ ደግሞ ትንሽ መጥራት ያለባቸው አንዳንድ ነገሮች አሉ። እንዳልከው እስከ ወረዳ ድረስ የሚወርድ ነውና አንዳንድ አካባቢዎች ላይ የሚመጡት በተለይ አሁን ላይ ያለንበት ከዚህ ከክራይሲስ ኮሚኒኬሽን ጋር በተገናኘ የአቅም ግንባታ ስልጠናዎችም ጭምር ያስፈልጋሉ። መረጃዎች በምን መልኩ ነው የሚወጡት የሚለውንም እነሱንም ከባለሙያዎች ጋር በቅርበት አዲሳ ዩኒቨርሲቲን ጨምሮ ስልጠናዎችን በማዘጋጀት እነሱን አቅም የመገንባት ስራዎችን አሁን በፍጥነት የምናከናውናቸው ይሆናሉ ማለት ነው። መገናኛ ብዙሃኑ እንግዲህ እንዳልከው መረጃ በፈለጉት ጊዜ በፈለጉት መጠን እና እነሱ በጠየቁት ልክ ሊቀርብላቸው ይገባል። ትክክል ነው። እሱን ለማድረግም ነው የምንሰራው። ባለሙያዎቹን ግን መጀመሪያ ቀርበን ማግኘት ይኖርብናል። ምን አይነት መረጃ ለየትኛው ሚዲያ ለየትኛው ኦዲየንስ በሚሆን መልኩ መሰጠት አለበት የሚለውንም ትንሽ በተወሰነ መልኩ ጋይዳንስ የሚያስፈልገውን ጋይድ የማድረግ ኃላፊነቱም የዚህ ተቋም ስለሆነ ከእነሱ ጋር እየተነጋገር ነው የምንሰራው ትልቁ ነገር አሁን የመጀመሪያው የተነሳንበት ነገር ምንድን ነው? አትሊስት የሚወክል ተቋም አለ ብለው እንዲያስቡ ማድረግ ነው። በፍጥነት መረጃዎችን እንዲያገኙ ማድረግ ነው። ከመንግስት በኩል የሚወጡት መረጃዎች በሌላ በሶስተኛ ወገን ሳይሆን ወደ እነሱ መድረስ ያለበት በቀጥታ በእጃቸው መድረስ ስላለበት ያንን እያደረግን ነው የምንገኘው። ቋሚ የሆነ የመገናኛ እለትም እንደዚሁ ለመፍጠር እየሞከርን ነው የምንገኘው። አትሊስት በሳምንት ሊሆን ይችላል በአስራ አምስት ቀን ሊሆን ይችላል ወቅተታዊ ሀገራዊ ጉዳዮች ምንድን ናቸው የሚሉትን ሜጀር ጉዳዮችን መርጠን ማብራሪያዎችን እንዲሰጥበት እናደርጋለን። ሌላ ደግሞ እያቀድን ያለ ነው ነገር ምንድን ነው? ከተቋማት ኃላፊዎች ጋር ኢንጌጅመንቶችን ለመፍጠር በተለይ ህብረተሰቡ የሚያነሳቸው ብዙ ጥያቄዎች አሉ እና አሁን ዘመኑ ዲጂታል ዘመን ነው። ስለዚህ በቀላሉ ሰዎችን ማገናኘት ይቻላል፣ ትንሽ ብቻ ጥረት ከተጨመረበት እና ያንን ለማድረግም እየሞከርን ነው። ልክ ወደ ስራ ስንገባ ይፋ እናደርገዋለን ግን በደንብ ከህብረተሰቡ የሚነሱ የተለያዩ ጥያቄዎችን ወስደን የሚመለከታቸውን ተቋማት አግኝተን ለነሱ ያንን ጥያቄ እያቀረብን ላይቭ ሊሆን ይችላል። ሰው እዛው ኮሜንት እያደረገ ሀሳብ እየሰጠበት ኢንጌጅመንቱን ፈጠን ማድረግ እንችላለን የሚለውን ለማንሳት እፈልጋለሁ። እንግዲህ ደግሞ እየሰራን አንድ ወርስ የሆነ ወር ከሳምንት ከ15 ቀን የሆነ ሲመጣ ደግሞ ብዙ ዴቨሎፕመንቶች ይኖራል። መልካም እኛም እሱን ተስፋ እናደርጋለን። ሰላም። እስካሁን ባለው ሂደት በእርግጥ በቀደመው ጊዜ እጅግ የከፋ ነበረ። አሁን በዚህ ከለውጡ በኋላ ባለው ሂደትም ውስጥ ቢስተካከሉ ብለን እንደ እኔ የመገናኛ ብዙኃን ባለሙያዎች ማህበርም አባል ስለሆኑ ግረ መንገዱንም ደግሞ የውጭ ሚዲያ ላይ እንደሚሰራ አንድ ጋዜጠኛም ብዙ ጊዜ የውጭ መገናኛ ብዙሃንን ለመረጃዎች የማግለል የመፍራት ኋላ ላይ ደግሞ መረጃ አተው ጋዜጠኞች ዘገባ ከዘገቡ በኋላ የማሳቀቅ አይነት ልማዶች አሉ። አሁን ለምሳሌ አንድ የውጭ ሚዲያ ጠይቆ ከሚያገኘው መረጃ ይልቅ ሎካል ሚዲያዎችን የማዳላት አንዱን በጣም የማቅረብ አንዱን በጣም የማራቅ ባህሪዎች የመረጃ ፍሰቱን ጎድተውታል ብዬ አምናለሁ። ብዙዎቹ የእኔን ስሜት እንደሚጋሩትም እገምታለሁ። እና እንደው ይሄንን ለመቅረፍ ምን ስትራቴጂ ነድፋችኋል? እረዳለው። በጣም በርካታ ሚዲያ ጥያቄ ይኖረዋል፣ በጣም በርካታ ጋዜጠኛ ጥያቄ ይኖረዋል። አንድ ጊዜ ሁሉንም ጠርቶ መረጃ መስጠት ላይቻል ይችላል። የቦታ ጥበት ሊኖር ይችላል። የጊዜ ጉዳይ ሊኖር ይችላል። እኒህን ሁሉ ታሳቢ እናደርጋለን። ነገር ግን ሜካኒዝሞች ደግሞ አይጠፉም። አንደኛው ሜካኒዝም አወዳድሮ በተደራሽነት ሊሆን ይችላል። በብዙ መንገዶች የኮረስፖንዲንግ ስራዎችን ማስጀመር ይቻል ይሆናል፣ አንዱ መፍትሄ ሊሆን ይችላል። ሁለተኛው መፍትሄ ደግሞ በአካል እንኳን መስጠት ባይቻል ዲጂታሊ ብዙ ነገሮችን ማድረስ ይቻላል። እና እንዲያው መስሪያ ቤታችሁ ይህንን ተጨንቁበታል ወይ? ምክንያቱም ቀጥዬ የማነሳው ጥያቄ ወደዚህ የሚያመራ ስለሚሆን ማለት ነው። በጣም ተጨንቆበታል። በጥናትም እያየ ነው ያለ ነው ጉዳይ እሱ ነው። ከተለያዩ አካላት አሉ ያው መገናኛ ብዙኃን ጋር በቅርበት የሚሰሩ ከዚህ በፊት በደንብ የተደራጁ ተቋማት አሉ እና ይበልጥ ደግሞ የውጭ መገናኛ ብዙኃንንም የሀገር ውስጥ መገናኛ ብዙኃንንም የሚያውቁ ተቋማት አሉ። ከእነሱ ጋር ሆነን ያው እኛ አዲስ ተቋም ነን። ከዜሮ ነው የምንጀምረው። ምንም አይነት አሳምፕሽን ይዘን መጀመርም አንፈልግም፣ እውነቱን ለመናገር ምክንያቱም አሳምፕሽን ወደ ጃጅመንት ይወስዳል። እሱ ደግሞ ጥሩ አይደለም። ስለዚህ መጀመሪያ በዜሮ አሰምሽን ግን ደግሞ ጥናቶች ያስፈልጉናል። መነሻ የምናደርጋቸው ነገሮች ያስፈልጋሉ። እንዳልከው የተለያዩ ትሬንዶች ሚዲያ ተቋማት በራሳቸው የሚጽፏቸው ትሬንዶች አሉ፣ ታሪክ አላቸው። ስለዚህ በተወሰነ ደረጃ እነዛን እንመለከታለን። ያው እንዳልከው ቤንችማርክ ስለሚያስፈልግ ማለት ነው። ሁለተኛ ነገር ደግሞ እነዚህን ተቋማት አንተ ባነሳኸው ልክ ተደራሽነታቸውን ማወዳደሩ እነሱ ነገሮች እንዳሉ ሆነው ሌሎችም ደግሞ ከግምት ውስጥ መግባት ያለባቸው ነገሮች አሉ። ምን ያህል ሚዛና የሆነው እነዚህ ባለሙያዎች ይዘግባሉ የሚለውንም ኢንቴንሽናቸውንም ጭምር መመልከት ያስፈልጋል። ምክንያቱም ያው መንግስታዊ ተቋም ስለሆነ ማለት ነው። ከዛ በተጨማሪ ግን ትልቁ ኃላፊነት መረጃ ማድረስ ነው። መንግስት በኩል እየተከናወኑ ያሉትን ስራዎች መረጃ ማድረስ የፖሊሲውን፣ ስትራቴጂውን፣ እንቅስቃሴውን በአግባቡ ለሚመለከታቸው አካላት ማድረስ ነው። ይሄ ነው ትልቁ ዓላማው። ስለዚህ ይህንን ዓላማውን ደግሞ በአንድም በሌላ መልኩ ማድረስ አለበት፣ ለሁሉም ለፈለገው ሁሉ አትሊስት መድረስ አለበት የሚል አሳምሽን ይዘናል። ስለዚህ የውጭ መገናኛ ብዙሃንን እንዳልከው በፊት ትንሽ ያለንበት ሁኔታም ምቹም ስላልነበረ ብዙ ፈተናዎችም ያለፍንበት ወቅት ስለሆነ እንደ ሀገር ብዙ ችግሮችን ያየንበትም ስለሆነ ወዳጅና ጠላትህንም የመለየት ስራ መሰራት አለበት እና ኢንቴንሽን መታየት ይኖርበታል። አንተም ካነሳሃቸው መመዘኛዎች ባሻገር ማለት ነው። እነሱን ሁሉ ከግምት ውስጥ አስገብተን ይኖረናል። ብዙ ኢንጌጅመንቶች ይኖሩናል ከነዚህ ባለሙያዎች ጋር እንዳልከው ያው ትንሽ መከፋፈል ሊያስፈልግ ይችላል፣ በኦዲየንስ ሌቭል ማለት ነው። በአማርኛ ቋንቋ መረጃዎችን የሚያደርሱትን በአንድ ወገን ይዘን በእንግሊዝኛ ቋንቋ ደግሞ እንደዚሁ። በነገራችን ላይ አረብኛም ፈረንሳይኛም እንደዚሁ አፍሪካንም መድረስ ስላለብን ማለት ነው። እንግዲህ የአፍሪካ ሕብረት መቀመጫንን ብዙ የሚመለከታቸው የዲፕሎማቲክ አካላትም አሉና ና እነሱንም ጭምር መድረስ አለብን። ከዛ በተጨማሪ በሌሎች የሀገር ውስጥ ቋንቋዎችም መድረስ አለብን ኦሮምኛ፣ ትግርኛ፣ የአፋርኛ፣ ሶማሊኛ እነሱንም ሁሉ ጨምረን የሞኒተሪንግ ስራዎች እንሰራለን። በዛው ልክ ደግሞ ጋዜጠኞችንም ኢንጌጅ የምናደርግባቸው ብዙ መንገዶች አሉ። መነሻውን አሁን እያጠናን ነው የምንገኙ። ከዛ ደግሞ ፈርዘር እንሄድበታለን። እንግዲህ ሰላም፣ አንቺ እንዳልሽው እስካሁንም ባለን ቆይታ እንደምረዳው ብዙ ነገሮች ያው ጀማሪ መስሪያ ቤት ስለሆነ ብዙ ነገሮችን ወደ ጥናት እያስገባ ነገሮችን ላይ እንደሚችል ገምታለሁ። ይሄ እንደተጠበቀ ሆኖ ደግሞ ብዙ ጊዜ የኢትዮጵያ መንግስት የውጭ ሚዲያዎች የኢትዮጵያን እውነታ አይገልጹም ይላል። ቀደም ብዬ ደግሞ ልል እንደሞከርኩት ደግሞ መረጃ አሰጣጥም ላይ ጉድለቶች አሉ እና እንዲሁ ወደፊት መንግስት ውጭ ሚዲያዎች በማስበው ልክ አልዘገቡልኝም ካለ ያንን ለመፍታት ምንድን ነው እንደ ሶሉሽን ይዛችሁ የምትቀርቡት? አንደኛው መረጃን መስጠት ነው። ሁሉም ሚዲያ የራሱ አጀንዳ አለው፣ የራሱ ኤዲቶሪያል ፖሊሲ አለው፣ ሰርቭ የሚያደርገው አጀንዳም አለው ፊት ለፊትም ከጀርቧል። ስለዚህ ያ ሚዲያ አንተ በሰጠኸው መረጃ ልክ ብቻ ሳይሆን ሊተረጉሞ በፈለገው ልክም ጭምር ነው ያገኘውን መረጃ ፕሮዲውስ አድርጎ ለኦዲየንሱ የሚያቀርበው። ማለት ዋናው ነገር ግን አንተ አትሊስት እውነትህን ይዘህ መቅረብ ነው። አንተ እጅህ ላይ ያለው እውነት ምንድን ነው? ያንን ደግሞ ለጠየቀህ እና ባይጠይቅህም ለሚመለከተው አካል ማቅረብ አለብን። ስለዚህ እንዳልከው ትንሽ መፈራራቱ ነበረ። በተለይ ኢንተርናሽናል ሚዲያው ላይ መፈራራት አለ። አንዳንድ ኤቪደንሶችም አሉ፣ እንድትፈራ የሚያስገድዱም አንዳንድ ኤቪደንሶች ታይተዋል በግልጽም ነገር ግን አሁን ላይ እንደ ሶሉሽን አትሊስት መረጃው ይሰጥ። ከብዙ ሚዲያዎች አንድ ሁለቱ እንኳን እውነቱን ቢያወሩ ቤኒፊት ከማንም አይጎድልም። ስለዚህ እንደው ይህንንም ባላንሱንም ለማየት ዝም ከማለትና ከመገደብ መረጃው ይውጣ ይነገር፣ እውነቱ በኛ በኩል ያለው እውነት ይነገር። ከዛ በኋላ መገናኛ ብዙሃኑ በሚዘግቡበት መጠን በሚዘግቡበት ልክ ይሄዱበታል ማለት ነው። እንዳልከው ያንን ትሬንድ ለመቀየር ከወዲሁ አትሊስት በፍላጎት ደረጃ ጀምረናል። አሁን ላይ ፍላጎት ነው ሊገለጽ የሚችለው ካለው ጊዜ አንጻር ነገር ግን የተለያዩ መገናኛ ብዙኃን በእኔም በሌሎችም ከፍተኛ ኃላፊዎች ደረጃ ከወዲሁ ብዙ መገናኛ ብዙኃንን እያገኘን እያነጋገርን ነው የምንገኘው። አሁን ላይ በሀገሪቱ ያለውን ወቅታዊ ሁኔታ በተመለከተ ወቅታዊ መረጃዎችን ለመስጠት የሞከርን ነው የምንገኘው። በጣም ብዙ መስራት ግን ይጠበቅብናል። ትክክል፣ ትልቅ ክፍተት ያለበት ዘርፍ እሱ ነው። እንደ ሀገር የተወከልንበት በዓለም እኛን እየተመለከተበት ያለው መነጽር በጣም መቀየር መቻል አለበት። ያንን ለመስራት ደግሞ ዋናው ኃላፊነት የዚህ ተቋም ነውና በጣም ሲሪየስሊ የምንመለከተው ነገር ነው፣ እና የምንሰራበትም እሱ ነው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።